Foreign Service Institute, Amharic Basic Course, Unit 5 Basic Sentences for Learning. Can I still Takabai, Ngidda Takabai, Can I በሆቴሉ ውስጥ ሆቴሉ ውስጥ ባዶ ክፍል ክፍል በዚህ ሆቴል ውስጥ ባዶ ክፍል አለዎት አዎ አለኝ ኪራይ ኪራዩ ስንት ነው? ሳምንት ከሁለት እስከ አስር በሳምንት ከሁለት እስከ አስር ብር ነው። ማየት እፈልጋለሁ። ክፍሉን ማየት እፈልጋለሁ። አሳየዎታለሁ። እሺ፣ አሳየዎታለሁ። አይከፋም ቢነግሩኝ ወስዳለሁ። አይከፋም ክራዊን ቢነግሩኝ ይህን ክፍል ወስዳለሁ ጌታ ጌታዬ በሳምንት ስምንት ብር ነው። ጌታዬ እቃ ያስገቡ፣ እቃዬን ያስገቡልኝ። ምግብ ምግብ ምግብ ቤት ምግብ ቤቱ የት ነው? አንደኛ ፎቅ፣ ፎቅ ላይ፣ በፎቅ ላይ አንደኛ ፎቅ ላይ ነው። እግዚአብሔር ይስጥልኝ። ፎር ፍሉንሲ። ጤና ይስጥልኝ። ጤና ይስጥልኝ። በዚህ ሆቴል ውስጥ ባዶ ክፍል አለዎት? አዎ አለኝ። ኪራዩ ስንት ነው? በሳምንት ከሁለት እስከ አስር ብር ነው። ክፍሉን ማየት እፈልጋለሁ። እሺ አሳየውታለሁ። አይከፋም። ክራውን ቢነግሩኝ ይህን ክፍል ወስዳለሁ። በሳምንት ስምንት ብር ነው ጌታዬ። እቃያን ያስገቡልኝ። ምግብ ቤቱስ የት ነው? አንደኛው ፎቅ ላይ ነው። እግዚአብሔር ይስጥልኝ። ፎር ኮምፕሬንሽን። ጤና ይስጥልኝ። ጤና ይስጥልኝ። በዚህ ሆቴል ውስጥ ባዶ ክፍል አለዎት? አዋለኝ። ኪራዩ ስንት ነው? በሳምንት ከሁለት እስከ አስር ብር ነው። ክፍሉን ማየት እፈልጋለሁ። እሺ አሳየዎታለሁ አይከፋም ክራውን ቢነግሩኝ ይህን ክፍል እወስዳለሁ በሳምንት ስምንት ብር ነው ጌታዬ እቃዬን ያስገቡልኝ ምግብ ቤቱ የት ነው አንደኛው ፎቅ ላይ ነው እግዚአብሔር ይስጥልኝ